አምሳ ብር አለሽ? አምሳ ብር ቶሎ በይ። አምጪ አምጪ። አምሳ ብር ቶሎ በይ። እየቆየሽ ነው። አምጪ አምሳ ብር እንዳለሽ ቶሎ በይ። እዚህ ጋር ፈርሚ፣ እዚህ ጋር ፈርሚ። ቶሎ በይ፣ ቶሎ በይ። ጸጥ በይ። በጣም ጥሩ። አምጪ። በቃ መታወቂያሽን ቶሎ በይ። መታወቂያሽን ነው የሚፈለው። በጣም አሪፍ፣ በጣም አሪፍ። ይኸው ይቅርታ አስጨነቅኩሽ፣ አይደለ? አካውንት ከፍተሻለ ማለት ነው። ፍሬም ባንኮች ነን። እናመሰግናለን። ኤቲኤም ከፈለግሽ እዚሁ ላይ ስለፈረምሽ አንድ ላይ አርገን እንሰጥሻለን። መልካም ቀን ይሁንልሽ።